የባለ ብዙ ቀለም ሀሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ ሰላም ለእናንተ ይሁን ጋቢና ተጀመረ ከአሜሪካ ድምፅ ዛሬ ምሽት ከሚደመጡት ጉዳዮች መካከል ኮቪድ ዘጠኝ ወር ምናምን ቤት አስቀምጦናል ኔጌቲቭ ፓርቱን ብቻ ማየት ሳይሆን በፖዘቲቭ ወይ መጠቀም ጥሩ ነው ቤት መቆየታችን በደንብ እንድናጠና ረድቶናል የከፍተኛ ትምህርት መግቢያ ውጤት ከሰሞኑ ይፋ ተደርገዋል። በርከት ያሉ ተማሪዎች ከፍተኛ ውጤት ያስመዘግቡበትን አንድ ትምህርት ቤት ተማሪዎች የስኬታቸውን ሚስጥር እንዲያካፍሉን ጠይቀናል። ቆየት ብሎ ይሰማል። ስራ ዓለም ላይ እንዴት ይሄዳሉ? በጣም ብዙ ድርጅቶች ወይም ኦርጋናይዜሽኖች በጎ ፈቃድ ወይም ቮለንቲሮች በጣም ይፈልጋሉ። ኢንተርንሽፕ ወይም የልምምድ ሰዓት አላቸው፣ ከትምህርት ውጭ ማለት ነው። ስራ ፈላጊ ወጣቶች ሊተገብሯቸው ስለሚገቡ መላዎች የሚያማክሩን እንግዳም ይኖሩናል። አቶ ኤፍሬም በቀለ ይባላሉ። ቆየት ብለን እናገኛቸዋለን። ዘመና ቴክኖሎጂውን ዓለም የሚዳስሱ ዘገባዎችም ተካተዋል። የኔ ስም ሀብታሙ ስዩም ነው፣ የምሽቱ አስተናባሪ ነኝ። ኤልያስ አስማረ ደግሞ የመሰናዱ አቀናባሪ ነው። ከሁሉም በፊት ግን ስመኝ ሸቆየ አጫጭር የዓለም ዜናዎችን ታሰማናለች። አመሰግናለሁ ሀብታሙ። በመድረክ ስሙ ዘ ዊኬንድ ተብሎ የሚታወቀው ዝነኛው ትውልድ ኢትዮጵያዊና ካናዳዊ ድምፃዊ አቤል ተስፋዬ በኢትዮጵያ በረሃብ ላይ ለሚገኙ ዜጎች የሚውል አንድ ሚሊየን ዶላር እርዳታ መለገሱ ተገለጸ። እውቁ ድምፃዊ የግጥምና ዜማ ደራሲ እንዲሁም የሙዚቃ ፕሮዲውሰር ዘ ዊኬንድ እርዳታውን አስመልክቶ በትዊተር ገጹ ባሰፈረው ጽሑፍ ህዝቤ በኢትዮጵያውያን ላይ ህጻናትና አረጋውያንን ጨምሮ ያለ ምክንያት የሚፈጸመው ግድያ፣ ነዋሪዎች በፍርሃትና በመንደሮቻቸው ላይ በደረሰው ውድመት የተነሳ መፈናቀላቸውን ስሰማ ልቤ ይሰበራል። ስለሆነም በተባበሩት መንግስታት ድርጅት የዓለም ምግብ ፕሮግራም አማካኝነት ሁለት ሚሊየን ዜጎችን ለመመገብ የሚውል የአንድ ሚሊየን ዶላር እለግሳለሁ። ሌሎቻችሁም የምትችሉ እንድትለግሱ ጥሬን አቀርባለሁ ብሏል። ድምፃዊው አቤል ተስፋዬ የለገሰውን እርዳታ አስመልክቶ ትላንት መግለጫ ያወጣው የዓለም ምግብ ፕሮግራም ይህ ትልቅ እርዳታ በኢትዮጵያ ትግራይ ክልል በግጭቱ ምክንያት ለተጎዱ ዜጎች ነፍስ አድን የምግብ እርዳታ ለማቅረብ እንደሚውል አስታውቋል። ሱዳን ውስጥ በግጭት የሚታመሰው የዳርፉር ክፍለ ግዛት በጎሳዎች መካከል በተፈጠረ ግጭት ቢያንስ አስራ ስምንት ሰዎች መገደላቸውና ሀምሳ አራት ሰዎች መቁሰላቸውን አዣንስ ፍራንስ ፕሬስ የአካባቢውን ሐኪሞች ማህበር ጠቅሶ ዘገበ። ሆስፒታሎች አሁንም ቁስለኞችን እየተቀበሉ ነው ብለዋል። ሐኪሞቹ ስፋት ባለው የሱዳን ዳርፎር ክፍለ ግዛት እንደ አውሮፓውያን አቆጣጠር በ2003 ዓ.ም በተቀሰቀሰው ግጭት 300000 ሰዎች መገደላቸውና 2.5 ሚሊዮን ሰዎች ከቀያቸው መፈናቀላቸው ይታወሳል። ግጭቱ ባለፉት ዓመታት ቢበርድም አልፎ አልፎ ከመሬትና ከውሃ ሀብት ጋር በተያያዘ በየጊዜው ግጭቱ ያገረሻል። የሞዛምቢክ የጦር ሰራዊት ፓልማ የምትባለውን ከተማ ለማስለቀቅ በወሰዱት እርምጃ ብዛት ያላቸው ሽምቅ ተዋጊዎች መገደላቸውን አስታወቁ። ከተማይቱን እንደ አውሮፓውያን አቆጣጠር በመጋቢት 24 አክራሪ እስላማዊ ታጣቂዎች ደም ያፋሰሰ ጥቃት አድርሰው ተቆጣጥረውታል። ፓልማን ለማስለቀቅ የተወሰደውን እርምጃ አስመልክተው አዛዡ ሲናገሩ እርምጃው አልተጠናቀቀም፣ ቢሆንም እስካሁን ብዛት ያላቸውን አሸባሪዎች ገድለናል ሲሉ ትላንት አስታውቀዋል። አማጽያኑ ከቀናት በፊት በተቀናጀ መንገድ አጥቅተው የያዟት ከተማ የፈረንሳይ ቶታል ኩባንያ የሚመራው የብዙ ቢሊየን ዶላር የተፈጥሮ ጋዝ ፕሮጀክት እየተካሄደ ካለበት አካባቢ በጥቂት ኪሎ ሜትር ርቀት የምትገኝ ሲሆን ለጥቃቱ ራሱን እስላማዊ መንግስት ብሎ የሚጠራው ቡድን ኃላፊነት መውሰዱ ይታወሳል። በጥቃቱ ፖሊሶችን ጨምሮ በርካታ ሰዎች መገደላቸው ሲታወስ ምን ያክል እንደሆኑ እርግጠኛው ቁጥር እስካሁን አልታወቀም። ቶታል ኩባንያ ስራውን አቁሞ ሰራተኞቹን አስወጥቷል። ሚያንማር ውስጥ ሲቪሉን አስተዳደር ገልብጦ ስልጣን በያዘው ጦር ሰራዊት ላይ የተቃውሞ እንቅስቃሴ ቀጥሏል። ተቃዋሚ ሰልፈኞች በወታደራዊ መንግስት እየተፈጸመ ያለው የኃይል ጥቃት ሳይበግራቸው ጎዳና ላይ ወጥተው በእስር ላይ ላሉ ተቃዋሚ መሪዎች ድጋፋቸውን በጭብጨባ ሲገልጹ ውለዋል። ይህ በእንዲህ እንዳለ የወቅቱ የደቡብ ምስራቅ እስያ ሀገሮች ማህበር ሊቀመንበር የሆነችው ብሩናይ የክልሉ ሀገሮች መሪዎች ስብሰባ አድርገው በሚያንማር ሁኔታ ላይ እንዲነጋገሩ ጠይቃለች። በሀገሪቱ የመንግስት ግልበጣው ላይ ተቃውሞ ከተቀሰቀሰ ወዲህ በመንግስታቱ የጸጥታ ኃይሎች እጅ ቢያንስ 557 ሰዎች መገደላቸውና ከ2750 በላይ መቁሰላቸው ተገልጿል። ወደ ኮቪድ-19 ዜና ስናመራ ዩናይትድ ስቴትስ አንድ መቶ ሚሊየን ሰዎችን ሙሉ በሙሉ የከተበች የመጀመሪያዋ ሀገር መሆኗን አስታውቃለች። ፕሬዚዳንት ጆ ባይደን አንድ ሚሊየን ክትባቶች ጥቅም ላይ ውለዋል ብለው ያስታወቁት በቅርቡ እንደነበር ይታወሳል። በሌላ በኩል ግን የኮሮና ቫይረስ ስርጭት በሀገሪቱ አንዳንድ አካባቢዎች መጨመሩን እንደቀጠለ ነው። ከዩናይትድ ስቴትስ ጋር ሲነጻጸር የአውሮፓ ሀገሮች የኮቪድ-19 ክትባት አፋጥኖ ማዳረስ ላይ እንደተቸገሩ ናቸው። ከሀገሪቱ ህዝብ እስካሁን የመጀመሪያውን ክትባት የወሰደው ሰው ብዛት ከጠቅላላው አስር በመቶ ብቻ እንደሆነ እና ሁለቱንም ወስዶ ያጠናቀቀው ደግሞ አራት ከመቶ ብቻ መሆኑን የዓለም ጤና ድርጅት አስታውቋል። በመጨረሻም ፕሬዚዳንት ጆ ባይደን የሀገሪቱን መንገዶች፣ ድልድዮችና ሌሎች መሰረተ ልማቶችን ለማዘመን በቅርቡ የሁለት ትሪሊየን ዶላር በጀት መመደባቸውን ይፋ አድርገዋል። ይሁን እንጂ እቅዱ በዩናይትድ ስቴትስ ምክር ቤቶች መሰናክሎች ሊገጥሙት እንደሚችሉ ይጠበቃል። ፕሬዚዳንት ባይደን የመሰረተ ልማት እቅዱን ያቀረቡት አንድ ልማት ሊኖረው የሚገባውን ሁለንተናዊ እቅድ መሰረት አድርገው ነው። መንገዶችንና ድልድዮችን መጠጋገም ብቻ ሳይሆን የብሮድባንድ ኢንተርኔት አገልግሎት ቴክኖሎጂን የመገንባትና የአየር ንብረት ለውጡን ተከትለው ያሉ ችግሮችን ለማሻሻል ጭምር ነው። አድማጮች፣ ለሰአቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኞች የቆየነኝ ለቀሪዎቹ የጋቢና ፕሮግራሞች ወደ ሀብታሙ ልመልሳችሁ። And be not <laughs> አሜሪካ ድምፅ የሚተላለፍ ወጣቶች ላይ የሚያተኩር መርሃ ግብር ነው። ማናቸውም አስተያየቶች ቢኖራችሁ ለተለመደው የማህበራዊ መገናኛ ገጻችን በኩል በቪኦኤ አማሪክ ልታደርሱን ትችላላችሁ። ከዚህ በተጨማሪ ደግሞ 2022276379 ላይ በዋትስአፕ መልእክቶቻችሁንም ልታደርሱን ትችላላችሁ። ወደ ቀዳሚው ዘገባ እንሻገር። በኦሮሚያ ልማት ማህበር ኦልማ ስር በሚገኘው የአዳማ አዳሪ ትምህርት ቤት ትምህርታቸውን ሲከታተሉ ከነበሩ ተማሪዎች መካከል ከ40 በላይ የአስራ ሁለተኛ ክፍል ተፈታኞች ከ600 በላይ ውጤት ማስመዝገባቸውን ትምህርት ቤቱ አስታውቋል። የኦልማ አዳማ ቅርንጫፍ አዳሪ ትምህርት ቤት ርዕሰ መምህር አበበ ዘውዴ ተማሪዎቻቸውን ለውጤት ለማብቃት ሲሰሩ መቆየታቸውን ገልጸዋል። ከስድስት መቶ በላይ ውጤት ካስመዘገቡት መካከል የአሜሪካ ድምፅ ያነጋገራቸው ወንድና ሴት ተማሪዎች ለዚህ ውጤት የበቁበትን ሚስጥር አጋርተዋል። ናኮር መልካ ተጨማሪ አለው። ተማሪ ናውል ሳሙኤል በኦሮሚያ ልማት ማህበር ኦልማ የአዳማ ዳሪ ትምህርት ቤት የ12ተኛ ክፍል ተፈትኖ ከ700 ውስጥ 653 በማምጣት በሀገር አቀፍ ደረጃ ከፍተኛ ውጤት ካመጡ ተማሪዎች መካከል ሶስተኛ መሆኑን ይናገራል። ስለ ስኬቱ ሚስጥርም እንዲህ ይላል። ከዚህ ውጤት ጀርባ ያለው ሚስጥር ምንድን ነው ካልከኝ፣ የስኬቴ ምክንያቶች ሶስት ናቸው። አንደኛው ከመምህራኖቼ ጋር ተቀራርቤ ስሰራ ነበር፣ ልክ እንደ ቤተሰብ ማለት ነው። ሁለተኛው የቤተሰቤ ክትትልና ድጋፍ ሲሆን፣ ሶስተኛው ደግሞ የዓላማዬ ጽናት አግዞኛል። ዓላማዬን ስለማቅ በኮሮና ቫይረስ ስጋት ሳልበገር ቀንና ሌሊት ሳልል ጠንክሬ በማንበቤ ለዚህ በቅቻለሁ ብሏል። በአዳሪ ትምህርት ቤቱ ከሴቶች ከፍተኛ የሆነውን 642 ያመጣችው ቤቴሌም ደረጀም እንዲሁ ለዚህ ውጤት እንዴት መብቃት እንደቻለች ገልጻለች። ትክክለኛ ነኝ የጠበቅኩትም ውጤት ነው ማለት ይቻላል። ከስድስት መቶ በላይ ጠብቄ አምጥቻለሁ። ከስድስት መቶ በላይ የጠበቅኩትም ከስድስት መቶ በላይ ማምጣት ስለሚያስደስቻ ነበረ። ለፍቻለሁ አለው ሰርቻ አለው ብዬ አስባለሁ። ደግሞ በስርዓት አጥንቻለሁ ያ ውጤት ይገባኛል ብዬ ነው ማስበው። ኮቪድ ቢኖሩ ተስፋ አልቆረጥኩም ሳጠና ነበረ በጥቂቱ ተስፋ የሚያስገወጡ ነገሮች ነበሩ። ሞራል አይኖርም እንደድሮ ግን በስርዓት አጥንቻለሁ። ለውጤቱ ትልቁ ነገር ብዬ የማስበው በስርዓት ማጥናቴ ነው። አስተማሪዎች በእርግጥ በጣም አግዘውኛል። ሌሎች እንደ ሌሎች ትምህርት ቤቶች አይመስለኝም እና ትምህርት ቤት ሞዴልም ተፈትነናል። በበቂ ሁኔታ ተዘጋጅተናል ለፈተናው። ከዚህ በፊት የነበሩ ፈተናዎችን ሰርተናል፣ ጥያቄዎችን ሰርተናል እና ራሳችንን ገምገመናል። ጥሩ ነው ብዬ አስባለሁ። ተማሪ ኤልያስ ሻንቆም ስድስት መቶ ሀምሳ ያመጣ ሲሆን አንድ ተማሪ ጊዜውን በአግባቡ ተጠቅሞ ካነበበ የሚከብደው ነገር የለም ይላል። ማላ ቻ ተማሪዎቹ የኮቪድ-19 ተጽዕኖ በመቋቋም ለቀጣዩ የከፍተኛ ተቋም ትምህርትም ዝግጅት እያደረጉ መሆናቸውን ገልጸዋል። ስለወደፊት እቅዳቸውም እንዲሁ አክለው ተናግረዋል። የሕክምና ሳይንስ ኮሌጅ ገብቼ ሐኪም ሆኜ ህዝብና ሀገሬን ማገልገል እፈልጋለሁ። ለሌሎች ተማሪዎች ያለኝ መልእክት ለኮቪድ-19 ስጋት ሳይበገሩ ራሳቸውን ከወረርሽኙ የተከላከሉ፣ ጊዜያቸውን በዋዛ ፈዛዛ ከሚያሳልፉ ጠንክረው እንዲያነቡና ጥሩ ውጤት እንዲያመጡ እመክራለሁ ብሏል። እንደኛ አመት የሆነ ተማሪ አለ ብያል። አስበው የኛ ባስ ተማሪዎች ብዙ ተጎድተናል። ኮቪድ ዘጠኝ ወር ምናምን ቤት አስቀምጦናል ኔጌቲቭ ፓርቱን ብቻ ማየት ሳይሆን በፖዘቲቭ ወይ መጠቀሙ ጥሩ ነው ቤት መቆየታችን በደንብ እንድናጠና እረፍት ሆናል በእርግጥ አዎ ሴት ወንድ እኩል ነው ሁሉም ማምጣት ይችላል ስድስት አርባ ሁለት አለም ከፍተኛ ውጤት የመጣው ስድስት ስልሳ ዘጠኝም ማምጣት ይችላል የትኛውም ሰው ሴትም ይሁን ወንድ ዋናው ትልቁ ነገር የምር ለዛ ነገር ትልቅ ፍላጎት አለን የሚለው ነው። ሲቀጥል ፍላጎቱ ካለን እሱን ለማሟላት ምን ማድረግ አለብን የሚለው ነገር ነው ትልቁ ጥያቄ። ከኛ የሚጠበቀውን ነገር ከተወጣ ምረቶን ያን ውጤት እናስመዘግባለን የሚል ተስፋ ነው ያለኝ። ሜዲሲን መግባት ነው ፈልገው ሜዲሲን ነው የምመርጠው። የትኛውም ዩኒቨርሲቲ ብገባም ፍረሽመናልፌ ሜዲሲን እንደምገባ ተስፋ አደርጋለሁ። የኦልማ አዳማ ቅርንጫፍ አዳሪ ትምህርት ቤት ርዕሰ መምህር አበበ ዘውዴ ተማሪዎቻቸው ለውጤት እንዲበቁ ሲሰሩ መቆየታቸውንና ባስመዘገቡት ውጤትም መደሰታቸውን ገልጸዋል። በዚህ አመት ሰባ ሶስት ወንድና ሀምሳ ሁለት ሴት ተማሪዎችን ይዘን ነው ለአስራ ሁለተኛ ክፍል ፈተና ስናዘጋጃቸው የነበረው እንደ ትምህርት ቤታችን ከስድስት መቶ በላይ ያመጡ ተማሪዎች አርባ ስድስት ናቸው ከአምስት መቶ እስከ አምስት መቶ ዘጠና ዘጠኝ ያመጡት ደግሞ ሰባ አምስት ተማሪዎች ሲሆኑ አራት ተማሪዎች ውጤታቸው በአራት መቶ ውስጥ የሚገኝ ተማሪዎች ናቸው። የትምህርት ቤታችንን ውጤት ለማሻሻል ተግተን ስንሰራ ነበር። በእነዚህ ተማሪዎች ላይ ትልቅ ስራ ሰርተናል። ተጨማሪ የትምህርት ክፍለ ጊዜ መድበን ስናስተምራቸው ነበር። የኮቪድ-19 ወረርሽኝ በኢትዮጵያ ተገኘ በተባለበት ጊዜ ተማሪዎቹ በወረርሽኙ ምክንያት ወደ ቤተሰቦቻቸው ሲሄዱም በቴሌግራም አማካኝነት ለተማሪዎቹ የሚሆኑትን የትምህርት ግብዓቶች ስንልክላቸው ነበር። መምህራን፣ የትምህርት ቤቱ ማህበረሰብ እና የኦሮሚያ ልማት ማህበር አመራሮች ባደረጉት ድጋፍ ነው ይህ ውጤት ሊገኝ የቻለው ብዬ አስባለሁ ብለዋል። የትምህርት ቤታቸውን ስኬትና ልምድ ለሌሎች ትምህርት ቤቶች በማካፈል ላይ እንደሚገኙም ጨምረው ገልጸዋል። ርዕሰ መምህሩ ከአንድ እስከ ስምንተኛ ክፍል ያሉ ተማሪዎች በተለይም ደግሞ የሰባተኛና ስምንተኛ ክፍል ተማሪዎች በትምህርት ቤታችን በሚያደርጉት ጉብኝት ልምድ ቀስመው ይሄዳሉ። ተስፋ አድርገው ይሄዱና አቅደው ይሰራሉ። በዚህ ምክንያት የስምንተኛ ክፍል ውጤት እንደተሻሻለ ይነገራል። ሌሎች ክልሎች ለአብነትም የአማራ ክልል፣ የአዲስ አበባ ከተማ አስተዳደር እና የደቡብ ክልል መጥተው ልምድ እየወሰዱ ይገኛሉ። ብዙ ልምድ አካፍለናል። የሀገር አቀፍ ትምህርት ምዘናና ፈተናዎች ኤጀንሲ እንደ ሀገሪቱ በዚህ ዓመት ከፍተኛ ውጤት እንደተመዘገበ የአስራ ሁለተኛ ክፍል ውጤት ባለፈው ሳምንት ይፋ ሲደረግ አሳውቋል። በዚህ ዙሪያ ከትምህርት ሚኒስቴር የስራ ኃላፊዎች ተጨማሪ ማብራሪያ ለማግኘት ያደረግኩት ጥረት አልተሳካም። በዚህ ዓመት ፈተናውን ከወሰዱ አጠቃላይ ተፈታኞች ውስጥ ሀምሳ አምስት ነጥብ ሰባት በመቶዎቹ ከሦስት መቶ ሀምሳ በላይ ማምጣታቸውን ኤጀንሲው አስታውቋል። የፈተናው ውጤት ካለፈው ዓመት ጋር ሲነጻጸር የተሻለ መሆኑ የተገለጸ ሲሆን በዚህም ከስድስት መቶ በላይ ያመጡ ተማሪዎች ሰባት መቶ ሁለት መሆናቸው ተገልጿል። የዓመቱ ከፍተኛ ውጤትም 669 ሆኖ መመዝገቡንም ኤጀንሲው አመልክቷል። ለአሜሪካ ድምፅ ናኮር መልካ ካምቦ። ናኮርን ለቀደመው ዘገባው እናመሰግናለን። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው፣ ከአሜሪካ ድምፅ የሚተላለፍ ልዩ መርሃ ግብር ነው። በየጊዜው ከከፍተኛ የትምህርትና የሙያ ማሰልጠኛ ተቋማት እየተመረቁ የሚወጡ እጅግ ብዙ ወጣቶች ስራ አተው ዓመትና ከዚያ በላይ ለሚሆን ጊዜ በስራ ፍለጋ ሲጉላሉ ይታያሉ። በአንጻሩ ቀጣሪዎችም ብቁና ተወዳዳሪ የሆኑ ወጣቶችን ማግኘት አዳጋች እየሆነባቸው እንደሆነ ሲናገሩ ይሰማሉ። የስነ ልቦና ባለሙያና የቅጥር አማካሪ የሆኑት አቶ ኤፍሬም በቀለ ወጣቶች ስለ ስራ ማሰብና ማቀድ ያለባቸው ሲሰማቸው ሲመረቁ ሳይሆን የከፍተኛ ትምህርት ከጀመሩበት ጊዜ አንስቶ ነው ይላሉ። በዚህ ዙሪያ ላይ የደንገረመው አቶ ኤፍሬም በቀለንና ሁለት ተመራቂ ተማሪዎችን አነጋግራ ተከታዩን አሰናድታለች። ከከፍተኛ የትምህርት ተቋማት መመረቅ አመታትን የሚወስድ ሲሆን ኢትዮጵያውያን ወጣቶችም ረዥም ርቀት ተጉዘው ሌሊት መብራት በሌለበት ተቀምጠው ላጠኑበትና እጅግ ለተፈተኑበት የልጅነት ዕድሜያቸው ትልቅ ስኬትና ውጤት አድርገው ይወስዱታል። አብዛኞቹ ተማሪዎችም ተመርቀው ወጥተው ራሳቸውን ለመቻል ና ወላጆቻቸውንም ለማገዝ ያልማሉ። ይሁንና ባለፉት አስራ አምስት ዓመታት ሰፊ የትምህርት ዕድል ቢመቻችም በበቂ ሁኔታ የስራ እድል ባለመኖሩ የስራ አጥ ቁጥር አሻቅቧል። የስራ ቅጥር አማካሪው አቶ ኤፍሬም በቀለ ታዲያ ወጣቶች ጊዜው ያመቻቸውን እድል በመጠቀም ቀድሞ ለስራ ተወዳዳሪነት ማቀድና ማለም ያለባቸው ከመመረቃቸው በፊት ነው። ለመመረቅ የተዘጋጁ ተማሪዎች እንግዲህ ማወቅ ያለባቸው ነገር ብዬ ማስበው ወረድ ትምህርቱን አውቀውታል። ትምህርት ቤት አለቀ ማለት አዲስ ምዕራፍ ነው የምንጀምረው እንጂ ትምህርቱን ጨረሰው ማለት አይደለም። አዲስ ምዕራፍ ግን ብዙ ጊዜ በተለይ በእኛ ሀገር ባየዋቸው እኔም በተማርኩባቸው ቦታዎች ስለ ስራ ዓለም ወይም ደግሞ ስለ ስራ ያለን አስተሳሰብ ወይም እውቀት ትንሽ ነው። ስለ ትምህርቱ ግን ትልቅ ሊሆን ይችላል። ስለ ትምህርቱ በጣም ልናቅ እንችላለን። ግን እንዴት ነው የምንተገብረው? የት ሄደን ነው የምንተገብረው? ከማን ጋር ነው የምንተገብረው? ትልቅ ጥያቄ ነው መልስ ያልተገኘለት። ካለበለዚያ ግን ራሳቸው ራሳቸው መውሰድ አለባቸው። የት መውሰድ አለባቸው? ስራ ዓለም ላይ ማለት ነው። ስራ ዓለም ላይ እንዴት ይሄዳሉ? በጣም ብዙ ድርጅቶች ወይም ኦርጋናይዜሽኖች በጎ ፍቃድ ወይም ቮለንቲሮች በጣም ይፈልጋሉ። ኢንተርንሺፕ ወይም ለልምምድ ሰዓት አላቸው ከትምህርት ውጭ ማለት ነው የተማሪ እያሉ ለምሳሌ ቅም ነበር ትምህርት ቤት ውስጥ ከሚልካ ድረስ ላይ ኢንተርንሺፕ ወይም ለልምምድ ቁጥር የነበር የሚጠብቀው ተማሪዎች ራሳቸው ከእነሱ ሙያ ጋር የሚሄድ ድርጅትን ወይም መርጠው ቢሄዱና ለአንድ አመት ለሁለት አመት ቢሰሩ እየተማሩ ላይ ተመራቂ ተማሪ እያሉ ቢሰሩ በሳምንት አራት ሰዓት ሶስት ሰዓት ሊሆን ይችላል ስለ ስራ ሊያጡ ይችላሉ ማለት ነው ስራ ምን ይፈልጋል ስራ ምን አይነት ስብዕና ይፈልጋል ስራ ምን አይነት ማንነት ይፈልጋል? ስራ ምን አይነት ዝግጅነት ይፈልጋል? የሚለው ማወቅ ይችላሉ። አንደኛው ልጅ አለም ፍቅሬ በደብረ ማርቆስ ዩኒቨርሲቲ የሶስተኛ አመት የጋዜጠኝነትና ኮሚኒኬሽን ተማሪ ነው። በዚህ አመት ማገባደጃ ላይ ሲመረቅ ስራ የመፈለግ እቅድ እንዳለው ይገልጻል። ይሁንና በትምህርት ቤት የሚሰጣቸው ትምህርቶች ብዙ በመሆናቸው በተለያዩ የበጎ ፍቃድ ስራዎች ላይ መሳተፍም ሆነ ስለ ስራ ቅጥር ሂደት ለማሰብ ጊዜ እንደሌለው በመጥቀስ ሲደርስ አስብበታለሁ ይላል። አይ ኖርማሊ መጀመሪያ ላይ ያው የገባሁበትን ዲፓርትመንት ላይ ብሰራ ደስ ይለኛል። ምክንያቱም መጀመሪያ ሚጀመሪዝመን ኮሚኒኬሽን ሰማል በዚያ ላይ የተወሰነ እንትን ስላለኝ ነው እና እዛ የገባሁት እና እዛ ላይ ብሰራ ነው ደስተኛ ሆነ። አሁን ታዲያ ለምሳሌ ለጋዜጦች ጽሁፍ ትጽፋለህ ወይስ የተለያዩ ድምፆች እየቀዳህ ትልካለህ? ምን ታደርጋለህ እሱን ለማዳበር ያው አሁን ላይ ምናልባት በፊት በኮሮና ምክንያት ከመቋረጡ በፊት የስድስት ወር ኮርስ በአርባ አምስት ቀን እየወሰድን ስለሆነ በጣም የመጨናነቅ እንትን የሰዓት ቅበት ስላለ ያና ክል ከንትኑ ከዋናው ከኮርሱ ከአካዳሚ ኮርሱ ሌላ ነገር ለመስራት ያና ክል ምንች ይ በአንጻሩ በአዲስ አበባ ዩኒቨርሲቲ የአምስተኛ ዓመት የሕግ ተማሪ የሆነችው ሄራም ብርሃኑ ሕግ ሰፊ የስራ ዘርፍ እንዳለው በመጥቀስ እስከ ሰብአዊ መብት ጋር ከሚሰሩ ተቋማት ጋር የመስራት እቅድና ህልም እንዳላት ገልጻ ሰዎችን ከአሁኑ በመጠያየቅና በመተዋወቅ በበጎ ፍቃድ አገልግሎቶች ላይ ስራ በመስራት እየተሳተፈች መሆኑን ታስረዳለች።

ሆኜ እየሰራ ይገኛለ። አቶ ኤፍሬም ታዲያ ዘመኑ እጅግ ብዙ ሁኔታዎችን ያመቻቸ በመሆኑ የስራ ፍለጋ የሚጀምረው ከመመረቅ በፊት የቀጣሪዎች አውደ ርዕይ ላይ በመሳተፍ የትስስር መድረኮችና መርሃ ግብሮች ላይ በአካልም ሆነ በድረገጽ መገኘት ሰፊ የሆነ እድል እንደሚያመቻች ያስረዳሉ። ሁለተኛው ደግሞ አሁን በተለይ ሁለት ሺህ አስራ ሶስት የኢትዮጵያ ካላንደር ላይ ሆነን በጣም ብዙ ስልጠናዎች አሉ ብዙ ድረገጽ ላይ የሚገኙ የተለያዩ ነጻ የሚሆኑ በትንሽ ክፍያ የሚገኙ ስራን የሚያሰለጥኑ ወይም ደግሞ ለስራ ዝግጁነት የሚያሰለጥኑ ድርጅቶች አሉ። በእነሱ ውስጥ ገብተን ደግሞ የምናገኛቸው ነገሮች አሉ። እነሱ ግብ አደሉም ወይም ጎል አደሉም፣ ግን እነሱ ቱል ናቸው ወይም መንገድ ናቸው። ምን ማወቅ እንደችል ያደርጉናል። እንደተመራቂ ተማሪ አንደኛው ባሉ ባዶ እጃችንን አንሄድም። ስራ ትለቀ ስለራሳችን የሚገልጽ ነገር አንደበታችንን በወረቀት ይዘን እንሄዳለን። በአለባበሳችንም እንደዛው። ማለት እነዚህ ነገሮች እንማርበታለን። እነዚህ ነገሮች አውቀው መጠበቅ ትልቅ ነገር ነው ብዬ አስባለሁ። ከዛ ውጭ የመጨረሻ ብዬ የማስበው ሪያሊስቲክ፣ ከእውነታ ጋር መስማማት ማለት ተማሪዎቹ ስለ ገበያ፣ ስለ ስራ ገበያ የሚባላሉ ጆብ ማርኬት ስራ ልክ እንደ ማርኬት ነው ይሸጣል ገበያ ላይ ይህንን ገበያ ያውቁታል ወይ? ይህንን ገበያ ጎራ ብለው ገዝተው ያውቃሉ ወይ? ባይገዙ መግዛት ባይችሉ እንኳን ገበያውን አይተውታል ወይ? ገበያ ቤት ይገኛል፣ ፌስቡክ ላይ ይገኛል፣ ስራ አስቀጣሪዎች ላይ ይገኛል፣ ስራ ቀጣሪዎች ላይ ይገኛል። እዚህ አዲስ አበባ ደግሞ እንደምታውቂው አዲስ አበባ ካወራን እንኳን ማስታወቂያ መለጠፊያ ቦታዎች አሉ። አራት ኪሎ፣ ለጋሃር፣ ሚክስ ገበያው በጣም ብዙ ቦታዎች ላይ ይገኛል እና ገበያውን ሄደው ማየት ምንድን ነው ገበያው የሚፈልገው የሚለውን ነገር ማለት ነው። እየተማሩ እና ገበያው አሁን ምን እያለ ነው። የግድ ይህን ነገር መመረቅ የለበትም። ባትመረቅም እንደዚህ አይነት ስል እናውቃለን። ለምሳሌ ኮሚኒኬሽን ላይ ተግባበት ላይ ጥሩ ከሆንክ አሰለጥህና ና ቀጥሬሃለሁ፣ የሚል ፍላጎት እየመጣ ያለው አሁን ሌሎች ሀገሮች ላይ እንደምናየው ማለት ነው። ቴሌግራም ኢትዮጵያ ውስጥ በጣም ብዙ ተጠቃሚ ያለው በጣም ብዙ ማለት ነው። በተለይ በወጣቶች እና ብዙ ቻናሎች፣ ብዙ ግሩፖች፣ ብዙ ሱፐር ግሩፖች አሉ። ስራ የሚወጣባቸው፣ ትስስር የሚፈጠርባቸው፣ በተለይ የሞ የባለሙያዎች መድረክ ያለበት ዜና የሚወጣበት ከስራና ና ከሶፍት ስኪል ወይም ደግሞ ከቀላል ክህሎት ጋር በተገናኘ ብዙ ቻናሎች አሉ እና እነሱን እነሱን እነሱን እንግዲህ አሳዶ ማግኘት ነው ፍላጎት ካለን አሳዶ ማግኘት ና እዛ ውስጥ ከቶ መተዋወቅ ሰዎችን ማለት ነው እዚህ ከየትኛው እድሜ መጀመር ይችላል እያስባለሁ ግን ለስራ ከሆነ ያውራ ነው እንደኔ እንደኔ አንድ ሰው ዩኒቨርሲቲ ከከባበት ጊዜ ጀምሮ ትስስሩ ማሳደግ ይችላል ቅድም እንዳልኩች ደግሞ ካወቀ በኋላ የትምህርት መስመሩን ካወቀ በኋላ መርጦ መማር በደንብ ከጀመረ በኋላ ማለት ነው። ከሁለተኛ ዓመት በኋላ እነዚህ መድረኮች ላይ ቢሄድ በደንብ እነዚህ ኔትወርኮች ማግኘት ይችላል ማለት ነው። የአሜሪካ የዓለም አቀፍ የልማት ተቋም ዩ ኤስ ኤ አይ ዲ በሀያ ሀያ ባወጣው ሪፖርት በኢትዮጵያ ሀያ ሰባት በመቶ የሚሆኑ ወጣቶች ስራ ፈላጊ መሆናቸውን አስታውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። በስዊዘርላንድ የተቋቋመ አዲስ የንግድ ድርጅት አስርት ዓመታትን ያስቆጠረ ቴክኖሎጂን በመጠቀም በኮሮና ቫይረስ ወረርሽኝ ወቅት የአየር መንገድ ተጓዦች ሙሉ ደህንነት እንዲሰማቸው ማድረግ ችያለሁ ብሏል። የአሜሪካ ድምፁ አራሽ አርባሳዲ ዝርዝሩ ልኮልናል። ልናል ስመኝሸ ቆዬ እንደሚከተለው ታሰማናለች። ቫይረስ የመግደል አቅም ያለው ሮቦት በዙሪክ አውሮፕላን ውስጥ ያሉት መተላለፊያዎች ውስጥ ይዘዋወራል። ሮቦቱ አልትራቫዮሌት የተሰኘውን ማግኔቲክ ጨረር ለመልቀቅ ያለ ሰው ብቻውን መንቀሳቀስ አለበት። ይህ እንዴት እንደሚሆን ዩቬያ የተሰኘው ድርጅት ተባባሪ መስራች የሆኑት ዦዳክ ኤልሜዣር ያስረዳሉ። አዲስ ቴክኖሎጂ አይደለም፣ ግን አደገኛ ነው። ስለዚህ ሁሉንም ሰራተኞቻችንን ጨረሩ ከሚያርፍበት አካባቢ ሁሉ ማራቅ አለብን። ለዚያ ነው ሮቦቱን የሰራ ነው። አልትራ ቫዮሌት ወይም ዩቪ የተሰኘው ጨረር ሰዎችን ለካንሰር ያጋልጣል። ነገር ግን የዩቪያ መስራቾች እንደሚሉት ይህ አስርት ዓመታት ያስቆጠረ ቴክኖሎጂ በሮቦት እንዲሰራጭ ማድረጋቸው የኮሮና ቫይረስን ለመግደል ያስችላል። ኤልሜር እንደሚሉትም አውሮፕላኖችን በሰው ከማጽዳት ይልቅ በዚህ መልኩ ቫይረሱ እንዲጠፋ ማድረግ የበለጠ አስተማማኝ ነው። ጨረሩ ምንም አይነት የኬሚካል ውጤቶች በአካባቢው ላይ አይተውም። ያ ደግሞ ለመንገደኞች የበለጠ ደህንነት እንዲሰማቸው የሚያደርግ ነው። ምክንያቱም በመቀመጫቸው ላይም ሆነ በየትኛውም ቦታ ምንም አይነት ኬሚካል የነከው ነገር አይኖርም። አንድ ሮቦት የአውሮፕላኑን ሙሉ መተላለፊያ ከቫይረስ ነፃ ለማድረግ የሚወስድበት ጊዜ አስራ ሶስት ደቂቃ ብቻ ነው። ይሄ ደግሞ በስዊዘርላንድ ለሚንቀሳቀሰው ሄልቪክ አየር መንገድ ትልቅ ዜና እንደሆነ የአየር መንገዱ ቃል አቀባይ የሆኑት ሜህዲ ገይነን ይናገራሉ። እንደ አየር መንገድ በአሁኑ ሰዓት የመንገደኞቻችንን አመኔታ ከመመለስ የበለጠ ነገር የለም። ስለዚህ መንገደኞቻችንና ሰራተኞቻችን አውሮፕላኑ አስተማማኝ ነው፣ ከቫይረስና ከባክቴሪያ የጸዳ ነው ብለው ካሰቡ እንደገና በአየር መጓዝ ይጀምራሉ። የዩናይትድ ስቴትስ የምግብና መድኃኒት ቁጥጥር አስተዳደር እንደሚለው ኤሌክትሮማግኔቲክ ጨረር አየር፣ ውሃና ሌሎች የጠጣር ዕቃ የውጭ ክፍሎችን ከቫይረስ ማጽዳት ይችላል። ነገር ግን እንደ አቧራ ባሉ ቀላል ነገሮች በቀላሉ ሊሸፈን ይችላል። ዩቪያ በአሁኑ ሰዓት ይህን ስራ ማከናወን የሚችሉ ሶስት ሮቦቶች ያሉት ሲሆን አንደኛው ባለፈው አመት ሰባ አምስት በመቶ እንቅስቃሴ ቀንሶበት በነበረው የዙሪክ አየር መንገድ ስራውን አሳይቷል። በአራሽ አረብ ሳዴ ለቀረበው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። አድማጮቻችን በመቀጠል ደግሞ አጫጭር የስፖርት ዜናዎችን እናሰማችሁ። ያለፈው ሳምንት ለኢትዮጵያን የእግር ኳስ አፍቃሪያን ደስታን ሰጥቶ አልፈዋል። ከስምንት ዓመታት በኋላ ሀገሪቱ ዳግም ወደ አህጉራዊው ትልቅ የእግር ኳስ ፉክክር የአፍሪካ እግር ኳስ ዋንጫ ተመልሳለች። ማክሰኞ ዕለት አቢጃን ላይ በነበረው ጨዋታ በኮትዲቫር ሰው ለአንድ የተሸነፈችው ኢትዮጵያ ቀደም ባሉት ጨዋታዎች ባስመዘገበቻቸው ድሎች ተደግፋ ያለችበት ምድብ ኬ ሁለተኛ አላፊ አገር ሆናለች። በተመሳሳይ ቀን ቶማሲና ላይ የተገናኙት ኒጀርና ማደጋስካር ካለግባቻ መውጣታቸው ኢትዮጵያ በዘጠኝ ነጥብ ወደ ሰላሳ ሶስተኛው የአፍሪካ ዋንጫ እንድታልፍ አግዟታል። በአውሮፓውያኑ አቆጣጠር በመጪው ዓመት ጥር ላይ ካሜሮን ያውንዴ በሚስተናገደው አህጉራዊ ፉክክር ላይ 24 ቡድኖች ይሳተፋሉ። ከአፍሪካ ዋንጫ መስራች ሀገራት መካከል አንዷ የሆነችው ኢትዮጵያ በአውሮፓውያን አቆጣጠር በ1962 ዓ ምት ዋንጫ አንስታለች። በተከተሉት ዓመታት የቀደመ ብቃቷን ማስመለስ ያልቻለችው ኢትዮጵያ በአውሮፓውያኑ 1982 ሊቢያ ላይ ከተካሄደው 13ኛው የአፍሪካ ዋንጫ በኋላ ዳግም ወደ ውድድሩ መመለስ የቻለችው ከ36 ዓመት በኋላ የዛሬ 8 ዓመት በደቡብ አፍሪካ በተደ የተደረገው 29ኛው የአፍሪካ ዋንጫ ውድድር ነበረ። ከ8 ዓመታት በኋላ ቡድኑ ዳግም ወደ ውድድር መመለሱ ያስፈነደቃቸው የእግር ኳስ አፍቃሪያን ደስታቸውን በዋና ከተማዋ አዲስ አበባ ሲገልጹ ታይተዋል። ኬንያዊቷ ሩት ቺፒንግትች የዓለም ግማሽ ማራቶን ክብረ ወሰንን መስበሯ ታውቋል። ቱርክ ውስጥ በተደረገው የኢስታንቡል ግማሽ ማራቶን ላይ ድሉን ያስመዘገበችው ሩት የገባችበት ሰዓት አንድ ሰዓት ከ4 ደቂቃ ከ2 ሰከንድ ነው። ይህ ሰዓት ከቀደመው ክብረ ወሰን በ29 ሰከንድ የተሻለ ነው። የ26 ዓመቷን የሁለት ጊዜ የውድድር ባለድል በ38 ሰከንዶች ዘግይታ ተከትላት የገባችው ኢትዮጵያዊቷ የዓለም ዘርፍ የኋላው ናት። ሌላኛዋ ሁለት ጊዜ የ5000 ሜትር የዓለም ቻምፒዮን ሄለን ኦቤሬ ከኬንያ በውድድሩ ሦስተኛ ወጥታለች። ዘገባው የሮይተርስ ነው። ደቡብ ኮሪያ በ2030 የአውሮጳውያን ዘመን የሚደረገውን ኦሎምፒክ ከሰሜን ኮሪያ ጋር ተባብራ ለማዘጋጀት ያላትን ፍላጎት ለዓለም አቀፉ የኦሎምፒክ ኮሚቴ አስታውቃለች። በ2018 የደቡብ ኮሪያው መሪ ሙን ጂን ኢን እና የሰሜን ኮሪያው ኪም ጁን ኡን በጋራ ኦሎምፒክን ለማዘጋጀት መስማማታቸው ይታወሳል። ሮይተርስ እንደዘገበው በሴኡልና ፒዮንግያንግ ትብብር እንዲዘጋጅ የታሰበው ስፖርታዊ ዕቅድ ከድንበር ወዲያ ወደ መጻኤው ዘመን የሚል መርህ እንዳለው ተነግረዋል። ዓለም አቀፉ የኦሎምፒክ ኮሚቴ አንድ የአውስትራሊያ ከተማን በተጣማሪ አዘጋጅነት መጠቆሙ ይታወሳል። ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በቅንብሩ ደግሞ ኤልያስ አስማረ። እስካሁን ድረስ አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት ይሁንላችሁ። yeah